ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል የሽልማቱን ገንዘብ ለኮሌጅ ክፍያ ያስቀምጠዋለሁ አሊያም ደግሞ ምርምሬን ለማስፋፋት እጠቀመዋለሁ። ምክንያቱም የአሜሪካ የመድኃኒት ጥራትና ቁጥጥር ተቋም ኤፍዲኤ ማረጋገጫን ጨምሮ ሌሎች የምስክር ወረቀቶች ስለሚያስፈልጉ እዚያ መሰል ጉዳዮች ልጠቀመው እችላለሁ ለቆዳ ካንሰር ሕመምተኞች ተስፋ የሚሆን ሳሙና የፈጠረውን ትልቅ ስም የሚሰጠውን የሳይንስ ዘርፍ ሽልማት አሸናፊውን ወጣቱን ሄመን በቀለን ነው ቀደም ብለን የሰማ ነው። ዝርዝሩ ጉዳይ በምሽቱ ይቀርባል። ሌሎች ጉዳዮች የሚተካተቱበትን መሰናደው ሀብታሙ ስዩም መራለሁ። የዛሬ ቅንብሩን የምትከውንልን ደግሞ ብርሃን ኃይሉ ናት። እስከ ምሽቱ ሶስት ሰዓት ድረስ አብረናችሁ እንቆያለን። መልካም ቆይታ ይሁንላችሁ። ቀድመን የምንነግራችው ለወጣቶች የስራ እድል እየፈጠረ ስለሚገኝ አንድ አውታር ነው። ፍሪላንስ ኢትዮጵያ ይባላል። ወጣት ስራ ፈላጊዎችና ቀጣሪዎችን በማህበራዊ አውታሮች በኩል በድልድይነት የሚያገናኝ ተቋም ነው። ተቋሙ ከተመሰረተበት የአውሮፓውያኑ 2018 ዓም ጀምሮ ከ7000 በላይ ሰዎችን ከቀጣሪዎች ጋር እንዳገናኘም ተሰምቷል። ከአውታሩ ዋና ስራ አስኪያጅ ስመኝ ታደሰ ጋር አጭር ቆይታ አድርገናል። በመቀጠል ይቀርባል። ስሜ ታደሰ ባልአለው ነው። አፍሪወርክ ኢንኮርፖሬትድ ወይም ፍሪላንስ ኢትዮጵያ መስራችና ዋና ስራ አስኪያጅ ነው። በጣም አመሰግናለሁ። ይሄ ተቋማችሁ በርካታ ወጣቶችንና ቀጣሪዎቻቸውን በማገናኘት ላይ የሚገኝ ድርጅት እንደሆነ እየተሰማ ነው። መቼ ተጀመረ? እንዲጀመርስ መነሻ የሆኑ ምክንያቶች ምን ነበሩ? የተጀመረው በ2018 ነበረ። ሌላ ድርጅት ነበረን እና በዛ ድርጅት የሰራተኛ ችግር ስለነበረብንና ያንን ነገር ሰሉ ማድረግ ስለፈለግን ራሳችን ብለን የሰራ ነው ፕሮዳክት ነበረ። በሁለት ሺህ ሀያ ግን በቃ እንደ ራሱ እንደቻለ ካምፓኒ አድርገን አቋቁመን የተሻለ ተደራሽነት እንዲኖረው አድርገን ሰራ ነው። ከመጀመሪያውም ስንሰራው ለተጠቃሚ ብለን ሳይሆን ለራሳችን ብለን መሰራታችን ዋናው የእኛን ችግር ሶልቭ ባደረግን ቁጥር ለሌሎች ሰዎችም የተሻለ እንዲሆን ማድረግ ችለናል። ፍሪላንስ ኢትዮጵያ የተሰኘው ተቋም የሚሰራቸውን ስራዎች እስቲ በተወሰነ መንገድ አስተዋውቀን። ምን አይነት እንቅስቃሴዎችን ነው የምታደርጉት? ምን አይነት አገልግሎቶችን ነው የምሰጡት? የኛ ድርጅት የሚሰራው ቴሌግራም ላይ በመነሳት በአሰሪና በሰራተኛ መካከል ያለውን ኮሚኒኬሽን ክፍተት በመሙላት ስራ የግድ ዌብሳይት የሚያቅሰው ወይም የግድ አፕሊኬሽን የሚያቅሰው ሳይሆን ሶሻል ሚዲያ መጠቀም የሚችል ሰው ጋር እንዴት ነው ማድረስ የምንችለው ብለን አየን። በሌላ በኩል ደግሞ ስታየው ቀጣሪውም ብዙ ለዲጂታል ለሆኑ ፕሮዳክቶች ቅርበት ስለሌለው ያለው ቅርበት ደግሞ አብዛኛው በሶሻል ሚዲያ በኩል ስለሆነ ለሶሻል ሚዲያ ላይ አሰሪም ሰራተኛም ተገናኝተው ተነጋግረው እንዲሰሩ የሚደረግበት ፕሮዳክት ነው የሰራ ነው። እሱን ስናደርግ እስካሁን ድረስ ከሺህ በላይ ስራ ፈላጊዎች እኛ ፕሮዳክት ላይ ተመዝግበው ስራ እያገኙ ይገኛሉ። ከዛ ውጭ ደግሞ በሺህ ድርጅቶች እኛ ጋር ተመዝግበው ሰራተኞችን እያገኙ ነው ያሉት። ከዛ ውስጥ ከሰባ ሺህ በላይ የተረጋገጠ ስራ ያገኘ ሰው አለ። ያ ደግሞ ለእኛ በጣም ትልቅ ኢምፓክት ብለን የምናየውና እስካሁንም እንድንሰራበት የገፋፋን ነገር እሱ ነው። እንግዲህ ማህበራዊ መገናኛዎችን ሰዎች ስራ የሚያፈላልጉባቸው መንገዶች ለማድረግ ቀጣሪዎችም ደግሞ ሰራተኞችን እንዲያገኙ የሚያስችላቸው ድልድይ እያደረጋችሁ ነው ማለት ነው። በአሰራራችሁ ልክ ነው። ዋናው ነገር ምንድን ነው፣ እኛ ምንድን ነው ያለው ማርኬቱ ላይ ያለው እንቅስቃሴ ምንድን ነው በማለት ነው እንጂ ወደዚህ ይሄድልን ብለን የምንገፋው ነገር የለም። ከምናየው ነገር ደግሞ ሰው ማህበራዊ ሚዲያ በጣም ተጠቃሚ ነው ለጥሩም ለምጥፎውም እኛ ደግሞ ምንድን ነው አንድ ሰራተኛ ለምሳሌ ወይም አንድ ተመራቂ ለመጀመሪያ አመት ስራ ካላገኘ ከዛ በኋላ ስራ መፈለግ ኮምፕሊት ሊያቆማል እና ያንን ችግር ደግሞ ልንፈታ ያሰብ ነው። ሁሌ በማህበራዊ ሚዲያ ያለውን እንቅስቃሴ ላይ እያለ ጎን ለጎን ደግሞ ስራ ማፈላለጉንም አብረው እንዲሄዱ እናደርጋለን። ከዛ ውጭ ደግሞ ከቀጣሪው በኩል ደግሞ በጣም አድካሚ ቀን ያሳልፋሉ። አድካሚ የሆኑ ስራዎችን ነው አብዛኞቹ እኛ ጋር የሚጠቀሙት ድርጅቶች ራሳቸው ባለቤቶቹ ናቸው እንደ ማናጀር ሆነው እየሰሩ ያሉት እና በዛ ማዕከል ያለውን ሁለቱንም ጋብ ለማስታረቅ ነው የሞከርነው። ያ ማስታረቅ ደግሞ ምንድን ነው ስራ የግድ በጣም ትራዲሽናል በሆነው ወይም ለተማረ ሰው ብቻ ሳይሆን የተወሰነ በማህበራዊ ሚዲያም በዲጂታልም የተወሰነ እውቀት ያለው ሰው ቀጥታ ስራ የሚያገኝ አጋጣሚ ነው የፈጠርንላቸው። እናም አዎ፣ ማህበራዊ ሚዲያ ላይ ያለውን አድቫንቴጅ በደንብ ነው የተጠቀምበት። ማህበራዊ መገናኛ በጣም ትልቅ ስፍራ ከመሆኑ የተነሳ ብዙ አዋኪ ነገሮችም ይከናወኑበታል። ወጣቶች ከዛ ይልቅ የእናንተን የመሰለ አውታርን እንዲከተሉ የማሳመኑና የመሳቡ ሂደት ምን ያክል ፈታኝ ነበረ? አዎ ፈታኝ ነበረ። መጀመሪያ አካባቢ ለምሳሌ ድርጅታችንን መንቀሳቀስ ሲጀምር የተወሰነ ተከታይ ስለነበረው ቀጥታ ወደ ቢዝነስ ቀይሩትና አድቨርታይዝ አድርጉ ተብለን ነበረ። አድቨርታይዝ ማድረግ ያልፈለግንበትና እስካሁን ድረስም አድቨርታይዝመንት ያለቀቅንበት ምክንያት ምንድን ነው? ተከታዮቹ በአድቨርታይዝመንት እንዳይጨናነቁና እኛ ቻናል ላይ ሲገቡ ሁሌም ጥሩ የሆነ ኢንፎርሜሽን ወይም ጠቃሚ የሆነ ኢንፎርሜሽን ስራ የሚያገኙበትና ፕሮዳክቲቭ የሆነ ህይወታቸው የሚመርበትን እንዲሁም በጣም ብዙ ጥረናል። በዛ ምክንያት ደግሞ ከብዙ እንትሮች ዳይሬክሽኖች ቻሌንጅ አጋጥሞናል። ያ አንደኛው ቢኝ አሁን ፋይናንሻሊ ብዙ ሉዝ ያደረግንበት ምክንያት ነው ያለው። ምክንያቱም አድቨርታይዝመንት ብንሰራ የምናገኝበትን ገንዘብ እንትን አድርጎብናል። ግን እኛ ደግሞ ለኢምፓክት እየሰራንም ስላለን እና ቆይቶም ኤክስፔክት የምናደርገው ፕሮፊት ስለነበረ በዛ ምክንያት አሁን ያለው ብዛት ያለው ጩኸት ያለው ማህበራዊ ሚዲያን ትንሽ እኛ ጋር ሰው ሲመጣ አትሊስት ቀዝቀዝ ያለ ሁሌም ፕሮዳክቲቭ የሆነና ለህይወት የሚጠቅም የሆኑ ኦፖርቹኒቲዎች ያለበት ቦታ እንዲሆን በጣም ብዙ ጥረት አድርገ ነው። እኛ ጋር በሚገርም ሁኔታ ከ ሀምሳ ፐርሰንት በላይ ሰዎች ሜሴጆቹን እያንዳንዱን አብርተዋል። ስለዚህ ከሌላ ሰው በተሻለ እኛ ጋር ዲስትሪቢዩት እንዲያደርግ ማድረግ እና ያንን ትረስት መፍጠር ችለናል። እና ያንን ትረስት ለመፍጠር ኦፍኮርስ ብዙ ጊዜ ፈጅቶብናል፣ ግን ዋጋ ብንከፍልበትም በጣም ግን ጥሩ ሆኖ አግኝተነዋል። መልካም እንዲህ ማህበራዊ መገናኛዎችን የሰው ህይወት ለመቀየር ከሚጠቀሙ ወጣቶች መካከል እናንተን ለአብነት መጥቀስ ተችሏል። እና እናንተን የመሰሉ ሰዎች እንዲበራከቱ፣ እናንተን የመሰሉ ጅምር ተቋማትም እንዲጠናከሩ ምን አይነት ድጋፍ ሊደረግ ይገባል ብለህ ትመክራለህ? እንደ ሀገር መጀመሪያ ፖሊሲ መስተካከል አለበት። ይህ ማለት ምንድን ነው? አሁን ለምሳሌ ስራ እና ሰራተኛ ገናኝ ህጉ ራሱ ብዙ ፍሌክስብል አይደለም። ያ ምን ይፈጥራል? አዳዲስ ሀሳቦችን ይዘው የሚመጡ ሰዎች ኢቭን ገና ብዙ ነገር ሶልቭ ማድረግ የሚችሉ ሀሳቦች በህጉ ምክንያት ሊሚት እንዲደረጉ ይደረጋል እና ያ ነገር ደግሞ ቢቀየር ፖሊሲው ላይ፣ በተለይ ዲጂታል ላይ ያሉት መገናኘቶች የሆነ ከቨሬጅ ቢኖራቸው ፖሊሲው ከመከልከል የተሻለ ሞር ሌሎች ሰዎችም ገብተውበት ቢሰሩበት እና ሁሉንም ግን አቃፊ የሆነ ህግ ቢኖረው የተሻለ ነው ብለን እናስባለን። ምክንያቱም እኛ በምንሰራበት ሁኔታ ላይ ሰፖርት የሚያደርገን ህግ ቢኖር ኖሮ እስካሁን ያለንበትን ፕሮግረስ ሞር የተሻለ መሆን ይችላል ብለን እናስባለን። ከዛ ውጭ ደግሞ በዲጂታል የሚሰሩ ማጭበርበሮች የእኛን ስራ በጣም ጎድተውታል። ያ የጎዱበት ምክንያት ምንድን ነው? በሰው እምነት ማጥፋት በጣም እየመጣ ቀጣይ ይመጣለን። በጣም ብዙ ማጭበርበሮች ሲኖሩና እነዛ ማጭበርበሮች ደግሞ የሚገታ ህግ ባልኖረ ቁጥር እኛንም እየተቸገረን እንመጣለን። መጀመሪያም አካባቢ ተቸግረን ከነበርበት አንደኛው ነገር ምንድን ነው ሰው ለምሳሌ የስራ ማስታወቂያ ያወጣና ማስታወቂያው ላይ መሳተፍ የሚፈልጉ ሰዎችን የምዝገባ ክፍያ በማለት ከሰዎች ገንዘብ ይዞ መጥፋት፣ እንደነዚ አይነት ችግሮች ነበሩ። ስልክ ቁጥራቸው ቢኖረንም አድራሻቸው ቢኖረንም የሚያቅፍ ህግ የለም እነሱን ወደ ህግ የምናቀርብበት። ለብዙ ሰዎች ደግሞ በድፍረትም ስራውን ሰርቼ ችግር የሚፈጥሩ አጭበርባሪዎች ቢኖሩ፣ ፕላትፎርሙ ላይ ወደ ህግ ማቀርብበት መንገድ አለኝ ብሎ ካሰበ የተሻለ ነው ብዬ አስባለሁ። ከዛ ውጪ ዲጂታል የሆኑ ፕሮዳክቶች ላይ ያለው ኢንቨስትመንት በጣም አናሳ ነው። የተሻለ ኢንቨስትመንት ወደዚህ ቦታ እንዲመጣ በፖሊሲም ሰፖርት ቢደረግ፣ በባንኮችም በኩል ሰፖርት ቢደረግ እነዚህ አይነት ፕላትፎርሞች እንግዲኛ ከሶስት መቶ ሺህ በላይ ሰራተኛ ስራ ፈላጊ እና ከአስራ አምስት ሺህ በላይ ድርጅት ተገናኝቶ የሚሰራበት ነው። አሁን ትርፋማ ድርጅት ነው፣ ግን ባንክ ላይ ሄጂ ልበደርብል ወይም ኢንቨስትመንት ትናንት ላክ ይህንን እንደ አሴት የሚታይበት ሁኔታ የለም። እና እንደነዚህ አይነት ሀሳቦችን የሚንቀሳቀስ ቢዝነስም እንደ ቢዝነስም እንደ ሀሳብም ሰፖርት የሚደረግበት መንገድ ቢገኝ በጣም ጥሩ ነው ብዬ አስባለሁ። በጣም አመሰግናለው። ስመኝ ታደሰ ፍሪላንስ ኢትዮጵያ ዋና ሀላፊ ነህ። ፍሪላንስ ኢትዮጵያ ወጣቶች ከስራ ጋር እንዲገናኙ የሚያደርግ ተቋም እንደሆነ ሰምተናል። ስለ ተቋሙ መረጃ ስለሰጠህን በእጅጉ አመሰግናለሁ። እኔም አመሰግናለሁ። ጋቢና ቪኦኤ ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት ከጥቂት ሳምንታት በፊት በቨርጂኒያ ግዛት የደብሊቲ ውድሰን ሁለተኛ ደረጃ ትምህርት ቤት ተማሪ ሆነው የ14 ዓመቱ ኢትዮጵያዊ አሜሪካዊ ሄመን በቀለ የአሜሪካ ከፍተኛ የወጣት ሳይንቲስት ስሪ ኤም ውድድር ላይ የምርጥ ታዳጊ ሳይንቲስት ሽልማትን ተቀብሏል። ሄማን የቆዳ ካንሰርን ለማከም የሚያስችል በቀላሉ ገበያ ላይ ሊቀርብ የሚችልና ተመጣጣኝ ዋጋ ያለው ደረቅ ሳሙናን የፈጠረ ነው። ኤደን ገረመው ከሄማንና ከወላጆቹ ጋር ያደረገችው ቆይታ በመቀጠል ይቀርባል። የ14 ዓመቱ ሄመን በቀለ ስሪኤም በተሰኘው የሳይንስና ተግባራዊ ሕይወት ተቋም የዩናይትድ ስቴትስ ታዳጊ ሳይንቲስት ተብሎ የተሸለመው ከሳምንታት በፊት ነበር። ሄመን ከልጅነቱ አንስቶ የፈጠራ ፍቅርና ሕልም ነበረው። I've always just been ሁሌም ቢሆን የሳይንስና ነገሮችን የመፍጠር ፍላጎት ነበረኝ። ኤስሲቲኤስ የተሰኘው የደረቁ ሳሙና ሀሳብ የመጣው ገና ስለ ውድድሩ ሳላውቅ በፊት ነው። ነገር ግን ስርኤም ስለተሰኘው ውድድር ስሰማ ሙከራውን ዝም ብሎ ከማድረግ ስራውን ከመስራት በተጨማሪ ለውድድር ማስገባትና ውጤቱ የት ያደርሳል የሚለውን ለማየት እድሉና ግቡን ፈጠረልኝ። ምንም እንኳን ስራው ከውድድሩ በፊት የተጀመረ ቢሆንም ውድድሩ ግን ስራዬን የማቅረብበት ሁኔታ ፈጥሮልኛል። በአሜሪካ ግዙፍ ሳይንስ ነክ ጥናቶችና ውድድሮችን የሚያካሄድ ተቋም ነው። ተቋሙ ባዘጋጀው ውድድር ሄመን የ25000 ዶላር አሸናፊ ሆኗል። የሄመን የሳይንስ ፈጠራም በሙከራ ሂደት ስኬታማነቱ ሲረጋገጥ የቆዳ ሕክምና ታሪክን ሙሉ ለሙሉ የሚቀይር ነው። ሳሙናው የተሰራባቸው የራሱ ምክንያቶችና ሁኔታዎች አሉት። ዋጋው ርካሽ መሆኑና ተደራሽ መሆኑ አንድ ጉዳይ ነው። እንደሚመስለኝ ከልጅነት ያንስተው በሳይንሱ ዓለም የገነኑ ብቻ ሳይሆኑ ለማህበረሰቡ በቀላል ተደራሽ መሆን የሚችሉ መፍትሄዎች ላይ አተኩር ነበረ። እንደ ቆዳ ካንሰር ያለ መድኃኒት የተገኘለት ነገር ግን ደግሞ ለሁሉም ሰው መድኃኒቱ ተደራሽ ያልሆነ ዘርፍ አለ። በዓለም ላይ በአማካይ ለቆዳ ህክምና የሚከፈለው ገንዘብ 40 ዶላር ያወጣል። ይህንን ስታስቢው እብደት ይመስላል። ምክንያቱም ያንን ዛት አቅማቸው የማይፈቅድ እጅግ ብዙ ሰዎች አሉ። ስለዚህ ልሰራ የሞከርኩት ነገር በዘርፉ የሚደነቅ ነገር ብቻ ሳይሆን ለሰዎችም በቀላሉ ተደራሽ የሚሆን ነው። ወይዘሮ ሙሉ መቤት ጌታቸውና አቶ ወንደሰን በቀለ የሄመን ወላጅናትና አባት ሲሆኑ ከሶስት ልጆች መካከል ሄመን ሁለተኛ ልጃቸው ነው። ቤተሰቦቹ የሄመንን ባህሪ እንዲህ ይገልጹታል። ሄመን በጣም መፍጠር ይወጣል። ነገሮችን በጣም መመራመር ከልጅነቱ ይወዳል። ብዙ በመጫወቻ መጫወት አይወድም። ራሱ በፈጣጠረው ነገር መጫወት ይወዳል። በጣም ሶሻል ነው። ከሰው ጋር ማውራት ይወዳል፣ መጫወት ይወዳል። በጣም አንባቢ ነው። የሚሰማ ልጅ ነው። በጣም ያዳምጣል። ትንሽ ትንሹን ያህል መንገር እንግዲህ ይሄ እንደዚህ አይነት ልጅ ነው። በጣም ሶሻል ነው። በጣም ከሰው ጋር ወሬ መጫወት ብዙ ጓደኞች አሉት። ትንሽ ለመጨመር ያህል ይሄንን ከልጅነቱ ጀምሮ አንድን ነገር ለማወቅ በጣም ጉጉ ነው። ጓጉቶ ብቻም ሳይሆን ደግሞ እንትኑ ድፍረቱም አለው አንድን ነገር ሰርቶ ማየት የሚወድ ልጅ ነው ገና ከልጅነቱ ጀምሮ እና በሌላ ደግሞ ጎኑ ስታዩ ደግሞ ብዙ ሞር መጫወቱ ይወዳል። ጓደኞች ጋር አብሮ ጊዜ ማሳለፍ ይወዳል። መጽሐፍ ሌላው ጓደኞቹ ናቸው ከልጅነቱ ጀምሮ። ይህ መን ወላጆች ልጃቸው ከሕፃነቱ ጀምሮ ያዳበረውን የፈጠራ ፍቅርና ክህሎት ቢያበረታቱም ስርኤም ስለተሰኘው ስለአሁኑ ውድድር ግን ያወቁት ዘግይተው ነው። ነገር ብዙ ስለሚሰራ አሁን ደግሞ እንዲህ ነው የካንሰር ነገር ነው የምመራመረው፣ ሲል ያው በቃ ሁልጊዜ እኛ እንዲህ አይነት ስራ ስለሚሰራ አዲስ አይደለም። ምንም ማንም ከየትም እንዳገኘው አናትም አግኝቶ ኦልሬዲ ኢንትሪውን ካስገባ በኋላ ነው የምንሰማው። እና ላሸንፍ እችላለው ይላል። ኧረ ተው ይሄ ነገር በጣም ብዙ ሲደክምበት እናያለን፣ ሲለፋ እናያለን። ከአስሩ ግን አንዱን ነው ተብሎ ሲነገረን ነው የዛን ጊዜ በጣም በቃ ነገሩ፣ እውነት ይሄ ነገር ጥልቅ ነገር ነው ማለት ነው፣ ይህንን ያህል አሳማኝ ነገር ነው ማለት ነው ብለን ያኔ ነው በቃ በደንብ የነቃ ነው። እስከዛ ድረስ ያው ድሮ እንደሚያደርገው የሆነ ነገር እየተወዳደረ ነው ብለን ነበረ የተው ነው ሲወዳደር፣ ይሄ ምን አንድ ነገር ተወዳድሮ የማሸነፍ ፍላጎቱ አለው እና ያንን ነገር እኔ ከልጅነቱ ጀምሬ የማነበው ነገር ነው። እና እርግጠኛ ልክ አስር የመጨረሻ ደረሱ ሲባል እኔ ለሱ ለእኔ በቃ በቂ ነው ባይነበርን የነበር በዛን ሰዓት ቤተሰብ ውስጡ ላይ የነበረው ስሜት በቃ ጥሩ መታሃል፣ ራስህን አዚ ጋር አሳይተሃል፣ ጥሩ ነው። እኛ በዛ ራሱ የሆነ የመርካት ነገር ነበር። ግን እሱ በዛም አልረካ እጁ ላይ ያለውን ነገር እስከ መጨረሻው ጥግ እስከ ማድረስ ድረስ ቅድም እንዳልኩሽ ነው። በጣም ድፍረቱ ስላለው አቅሙ ስላለው ብዙ የመስራት ፍላጎቱም ስለነበረው ያንን ነው የሰራው። አባቱ አቶ ወንደሰን ምርጥ አስር ውስጥ መግባቱ በራሱ እንደ ታዳጊ ልጅ ትልቅ ስኬት ነው ብለው ማሰባቸውን እና ቤተሰባቸው በዛም መደሰቱን ይናገራሉ። ይህ የአሁኑ ስኬት ታዲያ በሄመን የወደፊት ሕይወት ላይ ትልቅ ሚና ያለው መሆኑን የሚረዱት ወላጆቹ ከትምህርቱ ጎን ለጎን ስራውን እንዲያካሄድ እንደሚጥሩም ይጠቁማሉ። አው ገና እንግዲህ ዘጠነኛ ክፍል ተማሪ ነው። ብዙ ነገር ይጠበቅበታል። ትምህርቱን ላይ ሞር ፎከስ እንዲያደርግ ነው እኛ በጣም የምናበረታታው። ጎን ለጎን ደግሞ ይህን ፍላጎቱን እንዲገታ አንፈልግም እና ሁለቱንም ጎን ለጎን የማስኬድ ነገር ትምህርቱን እየተማረ በጎን በኩል በጎን ደግሞ ይህንን ነገር የማዳበር የማሳደግ ፍላጎቱም ስላለው እኛ ደግሞ እንደወላጅ ለመደገፍ ዝግጁ ነ የቻልነው አቀን ግን፣ ሞር ትምህርቱ ላይ ፎከስ አድርጎ እንዲሄድ ነው በዋናነት የምንፈልገው። ያ ያው እንዳልኩሽ ነው። በጣም ሰልፍ ድሪቨን ራሱን ነው በጣም እሱ የሚለውን ነው እንግዲህ አሁን እኛ የምንሰማው። ምን እንደሚፈልግ መጀመሪያ በጣም ትረስታለን እሱ ላይ እና አባቱም እንደነገረሽ ዋናው ነገር ትምህርት ነው ያው ፉል ታይሙን ትምህርት ላይ ቢያውል ደስ ይለናል፣ ግን ደግሞ ይህንንም ሪሰርች ደግሞ በጣም ብዙ ደክሞበታል እና ሁለቱንም ጎን ለጎን የሚያስኬድበትን ሁኔታ ለመፍጠር ነው የምንፈልገው። ሄምን በቀለ በቀጣይ ሊሰራቸው ስለሚያስባቸው ጉዳዮችም ጥርት ያለ ራዕይና ገብ እንዳለው ይናገራል። የሽልማቱን ገንዘብ ለኮሌጅ ክፍያ አስቀምጠዋለሁ። አሊያም ደግሞ ምርምሬን ለማስፋፋት እጠቀመዋለሁ። ምክንያቱም የአሜሪካ የመድኃኒት ጥራትና ቁጥጥር ተቋም ኤፍዲኤ ማረጋገጫን ጨምሮ ሌሎች የምስክር ወረቀቶች ስለሚያስፈልጉ ለዚያ መሰል ጉዳዮች ልጠቀመው እችላለሁ። ሌላው ደግሞ በቀጣይ አምስት ዓመት በዚህ ፕሮጀክት ዙሪያ ልሠራቸው የማስባቸው ግቦችን አስፍርያለሁ። እንደነገርኩ የመድኃኒት ጥራትና ቁጥጥር ማረጋገጫ ብቻ ሳይሆን በሰው ላይ መፈ ፍቃድ የሚሰጠው የፌዴራል ቢሮ ማረጋገጫ ያስፈልገኛል። ይሄ ደግሞ በዲጂታል ብቻ ከተደረገው ሙከራ በተጨማሪ ሳሙናውን ለሕዝብ ይፋ ከማድረግ በፊት በሰው ላይ ለመሞከር ፍቃድ ይሰጣል። ያንን ሲጨርስ እንዳሰብኩት ለህብረተሰቡ ለማዳረስ የብቃት ማረጋገጫ ማግኘት እችላለሁ ማለት ነው። ከዚያ በተጨማሪ ከአምስት ዓመት በኋላ በጎርጎሳያኑ 2028 ይህንን እንደ ትርፍ ጊዜ የተጀመረ ስራ ወደ ግብረሰናይ ተቋም በመቀየር የብዙዎች ሕይወት ላይ በጎ ተጽዕኖ ማሳረፍ እችላለሁ። ሄመን ከሳይንስ በተጨማሪም የሙዚቃና የስፖርት ፍቅሩም ጠለቅ ያለ ነው። የዩናይትድ ስቴትስ የቨርጂኒያ ግዛት ነዋሪ የሆነው ታዳጊው ሳይንቲስት ሄመን በቀለ ኤስሲቲኤስ የተሰኘው ደረቅ ሳሙናው በዩናይትድ ስቴትስ የመድኃኒት ጥራትና ቁጥጥር ተቋም የማረጋገጫ የምስክር ወረቀቱን ሲያገኝ የቆዳ ካንሰር መድኃኒትን ለማግኘት እጅግ አዳጋች ወደሚሆንባቸው የአፍሪካና የእስያ ሀገራት ሳሙናውን የማዳረስ ህልም እንዳለውም አጋርቶኛል። ከአሜሪካ ድምጽ ለተሰናደው ዘገባ አደን ገረመው ከዋሽንግተን ዲሲ። የቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ። በመቀጠል ደግሞ ኬኔዲ አባተ አጫጭር የስፖርት ዜናዎችን ያቀርብልናል። ትናንት በቦስተን በተካሄደ የግማሽ ማራቶን ውድድር በሴቶች ኢትዮጵያውያኑ ፎተን ተስፋዬ፣ ሰንበሬ ተፈሪ እና ጽጌ ገብረ ሰላማ ከአንደኛ እስከ ሶስተኛ ተከታትለው በመግባት አሸንፈዋል። ኤርትራዊው የማን ኃይለስላሴ ሶስተኛ በወጣበት በወንዶች ምድብ ደግሞ ኬንያዊው አቤል ኪፕቹምባ ና አውስትራሊያዊው ፓትሪክ ቴርናን አንደኛና ሁለተኛ ወጥተዋል። በቤሩት በተካሄደ የማራቶን ውድድር ደግሞ በሁለቱም ጾታ ኢትዮጵያውያን አትሌቶች የቦታውን ክብረ ወሰን በማሻሻል አሸንፈዋል። በሴቶች ሙሉ ጎጃም ብርሃን ጌጤ ዱከሌ ና አስመሬ በየነ ከአንድ እስከ ሶስት ሲወጡ በወንዶች ጋዲሳ ጣፋና ጎጃም በላይነ አንደኛ ና ሁለተኛ መውጣታቸውን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። በዓለም አትሌቲክስ የወርቅ ደረጃ ባለው የካርዲፍ ሀገር አቋራጭ ውድድር ደግሞ በሴቶች ኢትዮጵያውያኑ ልቅና አምባው ና አስማረች አን ለይ ሁለተኛ ና ሶስተኛ ወጥተዋል። በዌልስ ዋና ከተማ በተካሄደው በዚህ ውድድር የብሪታኒያዋ ሜጋን ኬዝ አንደኛ መውጣቷን የዓለም አትሌቲክስ መረጃ ያሳያል። ኡጋንዳዊው ኬኔት ኪፕሮፕ ና ኬንያዊው ቪንሴንት ሙታይ አንደኛ ና ሁለተኛ በወጡበት የወንዶች ምድብ ኢትዮጵያዊው አቤል በቀለ ሶስተኛ ወጥቷል። ትናንት በስፔን ሲቪ አቅራቢያ በተካሄደ ሀገር አቋራጭ ውድድር ደግሞ በሴቶች ኢትዮጵያዊቷ ሰናይት ጌታቸው ሁለተኛ ስትወጣ፣ አንደኛና ሁለተኛ የወጡት ኬንያውያን አትሌቶች ናቸው። በእስራኤል ሐማስ ግጭት ምክንያት የእስራኤልና የፍልስጤን ብሔራዊ ቡድኖች ለደህንነት ሲባል ግጭቱ እስኪቆም በሜዳቸው የሚያደርጓቸውን ጨዋታዎች በሌሎች ሀገራት ያደርጋሉ። በታሳስ ወር በቴላቪቭ ሊደረጉ የነበሩት የእስራኤል የሴቶች ሊግ ጨዋታዎች ወደ አርሜኒያና ሃንጋሪ ተዛውረዋል ሲል የአውሮፓ እግር ኳስ አስተዳዳሪው አካል ዩኤፍ አስታውቋል። እስራኤል በሚቀጥለው ወር አርሜንያ ና ኢስቶኒያን በሜዳዋ ታስተናግድ የነበረ ቢሆንም በአውሮፓውያን አቆጣጠር ታሳስ ሁለት ከ ከአርመን ጋር የምታደርገው ጨዋታ በተጋጣሚዋ አርሜንያ ዋና ከተማ የሬቫን፣ ከሶስት ቀናት በኋላ ከኤስቶኒያ ጋር የምታደርገው ጨዋታ ደግሞ በሃንጋሪ ይደረጋሉ። ሁለቱም ጨዋታዎች ተመልካቾች በታደሙበት እንደሚደረጉም ዩኤፋ አስታውቋል። እስራኤል በወንዶች ዩሮ 2024 ማጣሪያ ከስዊዘርላንድ ና ሮማንያ ጋር የምታደርጋቸው ጨዋታዎችም ወደ ሃንጋሪ መዛወራቸውን ዩኤፋ ባለፈው ወር መግለጹ ይታወሳል። በተመሳሳይ የፍልስጤም ብሔራዊ ቡድን ከ አውስትራሊያ ጋር የሚያደርገው የዓለም ዋንጫ ማጣሪያ ጨዋታ በኩዌት ይደረጋል። አልጄሪያ የፍልስጤም ጨዋታዎችን ለማስተናገድ ያቀረበችው ጥያቄ በጨዋታው ባለስልጣናት ውድቅ ከተደረገ በኋላ እንደ አውሮፓውያኑ ህዳር 21 ከአውስትራሊያ ጋር ለዓለም ዋንጫ ማጣሪያ የምታደርገው ጨዋታ በኩዌት እንደሚደረግ ተረጋግጧል። የእንግሊዝ ፕሪምየር ሊግ ክለቦች በተመሳሳይ ባለቤትነት ስር ከሚገኙ ቡድኖች የሚደረጉ የተጫዋች ውሰት ዝውውሮችን ለመከልከል ከሳምንት በኋላ ድምጽ እንደሚሰጡ ታውቋል። ይህ ዜና የተሰማው አማካዩ ሳንድሮ ቶናሊ ለአስር ወራት የታገደበት ኒውካስል የአማካይ ክፍል ክፍተቱን ለመሙላት በሰኔ ወር በ47 ሚሊዮን ፓውንድ የሳውዲውን አልሂላልን የተቀላቀለውን ሩበን ኔቬስን ለማስመጣት እንደሚፈልግ እየተነገረ ባለበት ወቅት ነው። ክለቦቹ አዲሱን የውሳኔ ሀሳብ በድምጻቸው ከደገፉ ኒውካስል በሳውዲ አረቢያ ኢንቨስትመንት ፈንድ ባለቤትነት ስር ካሉ ክለቦች ተጫዋቾችን በውሰት ማስፈረም አይችልም። ከሀያ የፕሪምየር ሊግ ክለቦች ቢያንስ የአስራ አራቱ ድጋፍ የሚያስፈልገው ጊዜያዊው ህግ ተግባራዊ የሚሆነው በውሰት ለሚመጡ ተጫዋቾች እንጂ በውሰት ከፕሪምየር ሊጉ ወደ ሌላ ክለብ ለሚሄዱት እንዳልሆነም ተገልጿል። ህጉ ተግባራዊ የሚሆነው በክረምቱ የዝውውር መስኮት ወቅት ዘላቂ መፍትሄ ይፋ እስኪሆን ብቻ ብቻ ነው ተብሏል። ኒውካስል፣ ማንቸስተር ሲቲና ቼልሲን ጨምሮ አስር የፕሪምየር ሊግ ክለቦች ከአንድ በላይ ክለቦችን በባለቤትነት በያዙ ኩባንያዎችና ባለሀብቶች ስር ናቸው። ክብረ ወሰኖችን በመስበር የተካነው ሰርቢያዊው ኖቫክ ጆኮቪች ትናንት በጣሊያን ቱሪን በተካሄደ የኤቲፒ ፍጻሜ የዴንማርኩን ሆልጌ ሩኔን በመርታት የአመቱ ቁጥር አንድ የሜዳ ቴኒስ ተጫዋች በመሆን የውድድር አመቱን አጠናቋል። አመቱን በአንደኝነት ለመጨረስ አንድ ጨዋታ ብቻ ማሸነፍ ይጠበቅበት የነበረው ጆኮቪች ትናንት ሶስት ሰዓታትን በፈጀው ጨዋታ ሆልጌ ሩኔን ሰባት ለስድስት፣ ስድስት ለሰባት ና ስድስት ለሶስት በሆነ ውጤት በማሸነፍ አሳክቷል። የ የአመቱ ቁጥር አንድ በመሆን ሲያጠናቀቅ የአሁኑ ስምንተኛው የሆነው ጆኮቪች አመቱን በቁጥር አንድነት ያጠናቀቀ በእድሜ ትልቁ ተጫዋችም ነው። ከድሉ በኋላ ይህ ለእኔ ትልቅ ነገር ነው ያለው ጆኮቪች አክሎም የዛሬውን ጨዋታ ለማሸነፍ በጣም ጓጉቼ ነበር፣ ከግራንድ ስላም ሌላ የዓለም ቁጥር አንድ ሆኖ ማጠናቀቅ እስካሁን የሁል ጊዜ ግቤ ነው ማለቱን አሶሺኤትድ ፕሬስ ዘግቧል። አመታዊ የቁጥር አንድ ደረጃን በመያዝ ከጆኮቪች ቀጥሎ ባለው ደረጃ የሚገኘው ስድስት ጊዜ ክብሩን የተቀዳጀው አሜሪካዊው ፒት ሳምፕረስ ነው። ሮጀር ፌዴረር፣ ጂሚ ኮኖርስ ና ራፋኤል ናዳል ደግሞ አምስት አምስት ጊዜ የአመቱ ቁጥር አንድ ሆነው ማጠናቀቅ ችለዋል። የትናንቱን ጨምሮ አስራ ዘጠኝ ተከታታይ ጨዋታዎችን ያሸነፈው ጆኮቪች በአመቱ ሶስት የግራንድ ስላም ዋንጫዎችን በማንሳትም ክብረ ወሰን ይዟል። ተጫዋቹ በአጠቃላይ ሀያ አራት ጊዜ የግራንድ ስላም ሻምፒዮን በመሆንም የሚስተካከለው የለም። ለዛሬ የመረጥናቸው የስፖርት መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲን አመሰግናለሁ። በመቀጠል ወደ አንድ የጤና ጉዳዮች እንወስዳችኋለን። ክብደትን ለመቀነስ የተዘጋጀ አንድ መድኃኒት ለልብና ለስትሮክ ህመም መፍትሄ ሆኖ ተገኝቷል። ኤደን ገረመው የሮይተርስን ዘገባ ታስደምጠናለች። ኖቫ ዲስክ የተሰኘው ግዙፍ የመድኃኒት አምራች ኩባንያ በከፍተኛ ፍጥነት እውቅናን እያተረፈ የመጣውን ዌጎቪ የተሰኘው መድኃኒት ተጨማሪ ጥቅሞች ለማስተዋወቅ እየጣረ ይገኛል። መድኃኒቱ ክብደት ከመቀነስ እና የልብ ህመምን ከመከላከል በላይ ተጨማሪ ጥቅሞች አሉት የሚሉት ማርቲን ሆልስትላንግ የኖቮዴስክ ምክትል ስራ አስኪያጅ ናቸው። መድኃኒቱ ሀያ በመቶ የሆነውን የጽኑ ልብ ህመምን የመቀነስ ጉልበት እንዳለው ተመልክተናል። ስትሮክና ሌሎች ለሞት የሚያደርሱ የልብ ህመሞችን ይቆጣጠራል። በተጨማሪ ደግሞ ከልክ ያለፈና ቅጥ ያጣ ውፍረትን ለመቆጣጠርም ያግዛል። በዋናነት ደግሞ ደህንነቱ የተጠበቀ መሆኑ በምርምር ሂደቱ ላይ ተረጋግጧል። ስለዚህ እኛ እጅግ ደስተኛ ሆነናል፣ ምክንያቱም ቅጥ ያጣ ውፍረትን ማከም ብቻ ሳይሆን ሰውነት አላስፈላጊ ክብደትን እንዲቀንስ ስለሚያነቃቃ ነው። በተለይ ደግሞ ከልብ ህመም ጋር በተገናኘ ውጤታማ ነው። የዴንማርክ መድኃኒት ሰሪ የሆነ ኩባንያ በቅርቡ ይፋ ባደረገው እና ሰሌክት በተሰኘ ህትመቱ የሙከራ ውጤቱን አሳትሟል። በዚህ መሰረትም ዊግቪ የተሰኘው መርፌ በሳምንት አንድ ጊዜ የሚወጉ ታካሚዎች አስራ አምስት በመቶ የሚሆነው ክብደታቸውን እንዲቀንሱ የረዳቸው ሲሆን የልብ ህመም ተጋላጭነትም በሀያ በመቶ ቀንሷል ሲል አስታውቋል። ማርቲን ሆልስትላንግ በድጋሚ ሴማግሉታይድ የተሰኘው ሁለተኛ ደረጃ ስኳርን ለማከም የሚውለው መርፌ በደም ግፊት ላይ እንደሚሰራ እናውቃለን። ኮለስትሮልን መቆጣጠር ላይ እንደሚሰራና በከፍተኛ ሁኔታም የሰውነት መቆጣት ላይ ትልቅ ተጽዕኖ እንዳለው እናውቃለን። የእነዚህ ጥምረት እኛ ባዮ ማርከርስ ብለን እንጠራቸዋለን። በእውነቱ ሴማግሉታይድ የልብና የደም ህክምና ውጤቶችን ከማሻሻል አንጻር እንዴት እንደሚሰራ አይተናል። ነገር ግን ኖቮ ኩባንያ ባለፈው አምስት ዓመት ጊዜ ውስጥ ባካሄደውና ከ170 በላይ ታካሚዎችን ያካተተ ሙከራ ውጤቱ ትንታኔ መድኃኒቱ እንደ ኩላሊት በሽታና የልብ ድካም እንዲሁም ደግሞ ሌሎች የህክምና አደጋዎች ላይ ተጨማሪ የጤና ጥቅሞችን ማስመዝገቡን ያሳያል ሲል ተስፋ ያደርጋል። ሁሉንም የሞት ምክንያቶች እንመለከታለን። የልብ ድካምን እንመለከታለን የኩላሊት በሽታን እንመለከታለን እና ቀደም ሲል ከጠቀስ ነው። በተጨማሪ ለከፋዮች ጠቃሚ የሆነውን ማለትም በሆስፒታል ውስጥ መተኛትን ያስከትል እንደሆነ እንመለከታለን። በተጨማሪም ግልጽ ያልሆኑና እኛ የምናያቸው ጥቅማ ጥቅሞችን በተመለከተ አጠቃላይ ስዕል መፍጠር ላይ የምንሰራ ሲሆን አሁን ይህ ሁሉ መረጃ በዚህ ዓመት መጨረሻ ላይ ይፋ ይደረጋል። ኖቮ ተመሳሳይ ይዘት ያላቸው ዊጎቭ የተሰኘው ክብደት የመቀነስ መድኃኒትና ኦዘምፒክ የተሰኙት የስኳር ሕመም መድኃኒቶቹ ከፍተኛ ተፈላጊነት እንዳላቸው አረጋግጧል። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ዛሬ ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ በቅንብሩ አብራን ቆይታለች። የነገ ሰው ይበለል። መልካም ምሽትም ናቸው።